የአሜሪካ ድምጽ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ነሐሴ 30 2015 ዓ ም መሰናዶ ጀመረ። ከአዲስ አበባ ውጪ ባሉ ከሁሉም የሀገሪቱ አካባቢዎች በሽግግር ፍትህ ፖሊሲ አማራጭ ማዕቀፎች ዙሪያ ከሕዝብ ግብዓት የማሰባሰብ ስራ መጠናቀቁን የብሔራዊ የሽግግር ፍትህ ፖሊሲ የባለሙያዎች ቡድን አስታወቀ። በክልል ደረጃ አስራ ሁለቱን ክልሎች ሸፍነናል። ሲጨመር አንድ የከተማ አስተዳደር ድሬዳዋን በድሬዳዋን በተሳካ ሁኔታ የሽግግር ፍትህ የምክክርና የግብዓት የማሰባሰብ ስራዎችን አከናውነናል። የቡድኑ አስተባባሪ ዶክተር ታደሰ ካሳ ናቸው። ዝርዝሩ ቆየት ብሎ ይደመጣል። በሌላ ርዕስ ደግሞ መቀሌ ላይ ከነገ በስቲያ ለጠሩት ሰላማዊ ሰልፍ ቅስቀሳ ላይ የነበሩ የአመራር አባሎቻቸው እንደታሰሩባቸው ሶስት የትግራይ ተቃዋሚ የፖለቲካ ፓርቲዎች ገልጸዋል። ወደ በኋላ ላይ ከዜና በኋላ የምንመለስበት ይሆናል። ይህና ሌሎች መሰናዶችን ይዘና ወደ እናንተ የመጣ ነው። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል ከአሜሪካ ድምጽ ዋሽንግተን ዋሽንግተን ዲሲ የምሽቱን መሰናዶ እየመራው አይደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ይከውንልናል። እንዲሁም ደግሞ ቆንጅት ታየ የምሽቱን አርትኦት ትፈጽማለች። ከአሜሪካ ድምጽ ካሉ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን እንድታመሹ እንጋብዛለን። ስርጭቶቻችን ከመደበኛው የሬዲዮ ሞገድ በተጨማሪ በሳተላይት ቪ ቨርቹአል ቻናል 57 ዲግሪ ዌስት ላይ እንድትከታተሉ እንጋብዛለን። እንዲሁም ደግሞ በቪ አማሪክ የፌስቡክ ገጽና ድረ ገጽ ላይ ትከታተሉ ዘንድ እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን። በድጋሚ እንደምናመሻችሁ፣ ዜናውን ማሰማችሁ እንግዲህ ወልዴ ነኝ። የኤርትራ ጦር ከሰላም ስምምነቱም በኋላ በትግራይ የጦር ወንጀልና ምናልባትም በሰብአዊነት ላይ ያነጣጠረ ወንጀል ፈጽሟል ሲል የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል ዛሬ መክሰሱ፣ እስራኤል ኤርትራውያንን በጅምላ ከማባረር እንድትቆጠብ የተባበሩት መንግሥታት ድርጅት መጠየቁ፣ እንዲሁም አዲሱ የኒጀር ጠቅላይ ሚኒስትር ከኤኮዋስ ጋር ስምምነት ላይ ይደረሳል የሚል ተስፋ እንዳላቸው መናገራቸው የሚሉት ለምሽቱ ከያዝናቸው ዜናዎች ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በሰሜን ኢትዮጵያ ጦርነት ከኢትዮጵያ ጦር ወገን በመሆን ተሳትፎ የነበረው የኤርትራ ጦር ከሰላም ስምምነቱም በኋላ በትግራይ የጦር ወንጀልና ምናልባትም በሰብአዊነት ላይ ያነጣጠረ ወንጀል ፈጽሟል ሲል የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል ዛሬ ከሷል። ድርጅቱ እንዳለው ከሰላም ስምምነቱ በኋላም ሲቪሎች መደፈር፣ ባርነትና ግድያ እንደሚፈጸምባቸው ገልጿል። ከሁለት ዓመታት በፊት ኤርትራ የኢትዮጵያን ፌዴራል ኃይል በመደገፍ ጦሯን ወደ ትግራይ መላኳን ተከትሎ በዩናይትድ ስቴትስ ማዕቀብ ተጥሎባት ነበር። ጦሯም በሁለት ዓመት ጦርነቱ ጊዜ በግድያ መድፈር፣ እና ዘረፋ ክስ ሲቀርብበት እንደነበር የኤኤፍፒ ዘገባ አስታውሷል። በጥቅምት ወር በፌዴራል መንግስትና በትግራይ አማጺያን መካከል የተፈረመው የሰላም ስምምነት የኤርትራ ኃይሎች ከትግራይ እንዲወጡ የሚጠይቅ ነበር፣ ያለው ሪፖርቱ ኤርትራ የስምምነቱ አካል አለመሆኗን፣ እንዲሁም ጦሯ አሁንም በድንበር አካባቢ እንደሚገኝ ነዋሪዎች በመናገር ላይ መሆናቸውን አመልክቷል። የኢትዮጵያና የኤርትራ መንግስታት ለአምነስቲ ቅድመ ሪፖርት መልስ እንዳልሰጡ የሰብአዊ ድርጅቱ አስታውቆ ሁለቱም መንግስታት ክሱን በተመለከተ ምርመራ እንዲያደርጉ ጠይቋል። በአፍሪካ ህብረት አማካኝነት የተደረሰው የሰላም ስምምነትን ያዳክማል በሚል ኢትዮጵያ በዓለም አቀፍ አካላት ምርመራ እንዲደረግ የሚደረገውን ግፊት እንደማትቀበል ስታስታውቅ ቆይታለች። የኤርትራው ፕሬዚደንት ኢሳያስ አፈወርቂ በያዝነው የፈረንጆች ዓመት መጀመሪያ ላይ በናይሮቢ ኬንያ፣ በሰጡት ጋዜጣዊ መግለጫ ላይ በሰብአዊ መብት ድርጅቶች የሚቀርበውን ክስ ቅዠት ነው ሲሉ አጣጥለዋል። ይህ በእንዲህ እንዳለ እስራኤል ኤርትራውያንን በጅምላ ከማባረር እንድትቆጠብ የተባበሩት መንግስታት ድርጅት ጠይቋል። ድርጅቱ እንዳለው የእስራኤል ባለስልጣናት በዛቱት መሰረት ኤርትራውያን ጥገኝነት ጠያቂዎችን ከሀገሪቱ የሚያስወጡት ከሆነ ዓለም አቀፍ ሕግን እንደሚተላለፉና ከፍተኛ የሰብአዊ ችግር እንደሚያስከትል አስታውቋል። በኤርትራ መንግስት ደጋፊዎችና በተቃዋሚዎች መካከል ባለፈው ቅዳሜ በቴል አቪቭ እስራኤል በተፈጠረ ግጭት በደርዘን የሚቆጠሩ ሰዎች መጎዳታቸውንና ንብረትም መውደሙን ተከትሎ የአገሪቱ ባለሥልጣናት በግጭቱ የተሳተፉ ኤርትራውያን ጥገኝነት ጠያቄዎችን ከሀገር እንደሚያስወጧቸው ዝተው ነበር። የኤርትራን ሰላሳኛ ዓመት የነፃነት ቀን አስመልክቶ በቴል አቪቭ ተዘጋጅቶ በነበረ ክብረ በዓል ላይ የኤርትራ መንግሥት ደጋፊዎች በአንድ ወገንና ተቃዋሚዎች በሌላ ወገን ተሰልፈው በተፈጠረ ኃይል የተቀላቀለበች ግጭት አያሌዎች ተጎድተዋል። የፖሊስ አባላትም ጉዳት ደርሶ እንደደረሰባቸው ለማወቅ ተችሏል። የተፈጠረው ግጭት እጅግ እንዳሳሰበው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ገልጾ መረጋጋት እንዲኖር እና ሁለቱም ወገኖች ሁኔታውን ከማባባስ እንዲቆጠቡ ጠይቋል። ባለፈው ሰኔ በወጣ መረጃ 17850 ኤርትራውያን ጥገኝነት ጠያቄዎች በእስራኤል እንደሚገኙ ታውቋል። በግጭቱ 170 ጥገኝነት ጠያቄዎችና በደርዘን የሚቆጠሩ የእስራኤል ፖሊስ አባላት እንደተጎዱ የስደተኞች ኮሚሽኑ አስታውቋል። የተባበሩት አረብ ኤምሬትስ በኬንያ በመካሄድ ላይ ባለው የመጀመሪያው የአፍሪካ የአየር ንብረት ጉባኤ ላይ 4.5 ቢሊዮን ዶላር ለንጹሕ ኃይል መዋለ ነዋይ እንደምትመድብ ቃል ገብታለች። ትናንት ሰኞ በኬንያ በተጀመረው ጉባኤ ተሳታፊ የሆኑት የአገራት መሪዎችና ዓለም አቀፍ ድርጅቶች የአየር ንብረት ለውጡ በአገሪቱ እያደረሰ ያለው ድርቅና ጎርፍ በሚሊዮን የሚቆጠሩ ሰዎችን ማፈናቀሉን፣ ድህነትንና ረሃብን ማባባሱን ተናግረዋል ይህን አስከፊ ጉዳት ለመዋጋት የሚያስችል ጠንካራ ድምፅና ተጨማሪ ገንዘብ ድጋፍም እንዲደረግ ጥሪ አቅርበዋል። ቀውሱ እድሎችንም የፈጠረ መሆኑን የተናገሩት የኬንያው ፕሬዚደንት ዊሊያም ሩቶ በችግር ላይ ያተኮሩ ውይይቶች ወደ መፍትሄ የተኮሩ እርምጃዎች እንዲሸጋገሩ ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ በበኩላቸው አፍሪካ ለአየር ንብረት ለውጥ መከሰት ያላት አስተዋጽኦ አነስተኛ ቢሆንም ከበለጸጉ አገሮች አንጻር ሲታይ ያልተመጣጠነ ተጽዕኖ እንደሚደርስባት አጽንዖት ሰጥተው ተናግረዋል። የአየር ንብረት ለውጥ ተቃዋሚ ተሟጋቾች በበኩላቸው ጠንካራ እርምጃ እንዲወሰድ ጠይቀዋል። አድማጮች በዚህ ጉዳይ ላይ ሰፋ ያለ ዘገባ በመጽሔት ክፍል ጊዜያችን ይኖረናል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የአሜሪካ የማዕከላዊ አፍሪካ አገራት የኢኮኖሚ ማህበረሰብ ኢካስ ኢኳቶሪያል ጊኒ ላይ ባደረገው ልዩ ጉባኤ ጋቦንን ከአባልነት አግዶ የፖለቲካ ልዩነቶችን በኃይል ለመፍታት የሚደረግ ጥረትን አውግዟል። በጋቦን አሊ ቦንጎ በመፈንቅለ መንግስት ከተወገዱ ወዲህ በመጀመሪያው ቀን በለቀቁት የቪዲዮ መልእክት ዓለም አቀፍ እገዛ ከጠየቁ ወዲህ አልታዩም። ጋቦን ወደ ህገ መንግስታዊ ስርዓት እንድትመለስና በሀገሪቱ የሚገኙ ተቋማት መልሰው እንዲከፈቱ የኢኮኖሚ ማህበረሰቡ ጠይቋል። ህገ መንግስታዊ ባልሆነ መንገድ ስልጣን መነጠቁ መነጠቁ ጋቦን ከኢኮኖሚ ማህበረሰቡ መታገዷን ኢካስ አስታውቋል። ከአምስት ቀናት በፊት ወታደራዊ ኦፊሰሮች በብሔራዊ ቴሌቪዥን ቀርበው ስልጣኑን መቆጣጠራቸውን አስታውቀው ፕሬዚደንት አሊ ቦንጎን በቁምር ስር አውሏቸዋል። ልጃቸውን ረዲን ቫለንቲንም በአገር ክህደት ተወንጅለው በቁጥጥር ስር ውለዋል። የሁንታው መሪ ጀኔራል ብሪስ ንጎማ ትናንት ሰኞ ጊዜያዊ ፕሬዚዳንት በመሆን ቃለ መሐላ ፈጽመዋል። ስልጣኑን በሲቪል ለሚመራ መንግስት እንደሚያስተላልፉ ቢናገሩም መቼ እንደሚፈጸም ግን ያሉት የለም። ለምርጫ እንደማይቸኩሉም ንጉማ አመልክተዋል። በኒጀር አዲስ የተሾሙት ጠቅላይ ሚኒስትር ከምዕራብ አፍሪካ የኢኮኖሚ ማኅበረሰብ ኤኮዋስ ጋር ስምምነት ይኖራል የሚል ተስፋ እንዳላቸው ትናንት አስታውቀዋል። ኤኮዋስ በኒጀር መፈንቅለ መንግሥት አድራጊዎቹ ህገ መንግስታዊ ሥርዓቱን ወደ ቦታው የማይመልሱ ከሆነ ቀጠናዊ ሰራዊቱን እንደሚያሰማራ አስጠንቅቀው የነበረ ቢሆንም ሁንታው ግን ፕሬዚደንቱንና ሌሎችንም ባለሥልጣናት ሾሟል። ከኤኮዋስ ጋር ግንኙነት አላቆምንም፣ በመጪው ቀናቶች ውስጥ ስምምነት ላይ እንደርሳለን የሚል ተስፋ አለን ሲሉ አዲስ የተሾሙት ጠቅላይ ሚኒስትር አሊ ዘይን ትናንት በአንድ ጋዜጣዊ መግለጫ ላይ ተናግረዋል። ሁንታው በዲሞክራሲያዊ መንገድ የተመረጡትን ፕሬዚደንት ሞሐመድ ባዙምን ባለፈው ሐምሌ ከሥልጣን ማስወገዱን ተከትሎ ኤኮዋስ ከበድ ያለ ማዕቀብ ጥሎ ነበር። ይህ በእንዲህ እንዳለ ፈረንሳይ ጦሯን ከኒጀር በአስቸኳይ ታስወጣለች ብለው እንደሚጠብቁ ጠቅላይ ሚኒስትሩ በጋዜጣዊ መግለጫው ላይ ተናግረዋል። በኒጀር መፈንቅለ መንግስት ከተካሄደ ወዲህ በፈረንሳይ ላይ የሚደረገው ተቃውሞ ኃይሏል። በመዲናዋ ኒያሜ በሚገኝ የፈረንሳይ ወታደራዊ ሰፈር ከፍተኛ ተቃውሞ ተካሂዷል። ቀድሞውንም የፈረንሳይ ጦር ሀገሪቱ ውስጥ እንዲገባ የፈቀደውን ስምምነት እናወግዛለን፣ ቆይታቸው ሕገ ወጥ ነው እያደረግን ያለው ውይይት በአስቸኳይ ከሀገራችን እንዲወጡ ያስችላል ሲሉ ጠቅላይ ሚኒስትሩ ተናግረዋል። በመጨረሻም የሰሜን ኮሪያው መሪ ኪም ጆንግ ኡን ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ለመገናኘት ወደዛች አገር ሊያቀኑ እንደሚችሉ የአሶሴትድ ፕሬስ ዘገባ አመልክቷል። ኪም ጆንግ ኡን የተባለውን ጉዞ የሚያደርጉ ከሆነ በየፊናቸው ከአሜሪካ ጋር መፋጠጥ ውስጥ የገቡት ሁለቱ አገራት መካከል ጠንካራ ትብብር እንዳለ አመለካች ነው ተብሏል። ኪም ጆንግ ኡን በዩክሬን ጦርነት የጦር መሳሪያዋ እየተሟጠጠባት ላለው ሩሲያ መሳሪያ ለማቅረብ ቃል እንደሚገቡ ይጠበቃል። በምትኩም የምግብ የኃይልና የዘመናዊ መሳሪያ ቴክኖሎጂዎችን ከሩሲያ እንደሚጠብቁ ሪፖርቱ ጠቁሟል። ሞስኮና ፒዮንግያንግ የመጀመሪያውን የጋራ ወታደራዊ ልምምድ እንደሚያደርጉ ይጠበቃል ሲል የሩሲያው የመከላከያ ሚኒስቴር አስታውቋል። ሩሲያ የዩክሬንን ጦር የዩክሬንን መልሶ ማጥቃት ለማምከን ስትሻ ሰሜን ኮሪያ በበኩሏ አሜሪካ ከደቡብ ኮሪያና ከጃፓን ጋር ያላትን ወታደራዊ ቃል ኪዳን በመቃወም በርካታ የሚሳይል ሙከራዎችን አድርጋለች። ክብራትና ክብራን ለዜና የተመደበው ክፍለ ጊዜ በዚሁ ተጠቃሏል። ለቀሪው ክፍለ ጊዜ ወደ ኤደን መልሳቸዋለሁ። ከዓለም ዙሪያ ለተሰባሰቡ ዜናዎች እንግዲህ ወልዴን አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የምሽቱን የአማርኛ መሰናዶ ነው። ለዕለቱ የያዝናቸው መሰናዶዎች ይቀጥላሉ። መሰናዶን በመምራት ኤደን ገርመው እንዲሁም ደግሞ በአርቲዮሱ ቆንጀት ታዬ፣ ስርጭቱን ከስቱዲዮ በማቀናበር ኤልያስ አስማረ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት በድጋሚ እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። ከአዲስ አበባ ከተማ ውጪ ከሁሉም የሀገሪቱ አካባቢዎች በሽግግር ፍትህ ፖሊሲ አማራጭ ማዕቀፎች ዙሪያ ከህዝብ ግብዓት የማሰባሰብ ስራ መጠናቀቁን የብሔራዊ የሽግግር ፍትህ ፖሊሲ ባለሙያዎች ቡድን አስታወቀ። በ12 ክልሎችና ና በድሬዳዋ ከተማ አስተዳደር ከማህበረሰቡ በርካታ ግብዓት መገኘቱን የገለጹት የቡድኑ አስተባባሪ ዶክተር ታደሰ ካሳ በሳምንታት ውስጥ ፖሊሲው እንደሚዘጋጅም አስታውቀዋል። በተለያዩ አካባቢዎች ያሉት ግጭቶች በግብአት ማሰባሰብ ሂደቱ ላይ ተጽዕኖ መፍጠራቸውን የገለጹት ደግሞ የቡድኑ አባል ዶክተር ማርሸት ታደሰ ናቸው። በዚህ ምክንያትም በግብአት ማሰባሰቡ ሂደት ያልተሸፈኑ ስፍራዎች መኖራቸውንም አስታውቀዋል። የሽግግር ፍትህ ሂደቱ ከሀገራዊ ምክክር ኮሚሽን ጋር ስላለው ልዩነትና አንድነትም ባለሙያዎቹ አብራርተዋል። ኬኔዲ አባተ ዝርዝር ዘገባ አለው። በኢትዮጵያ በታሪክ ሂደት የተፈጸሙ የሰብአዊ መብት ጥሰቶችና የበደል ትርክቶች ከጊዜ ወደ ጊዜ እየተባባሱ በሄዱበት በአሁኑ ወቅት ያለፉትን ችግሮችና አለመግባባቶች በሽግግር ፍትህ ሂደት ለመፍታት የሚያስችሉ እንቅስቃሴዎች ከተጀመሩ ወራት ተቆጥረዋል። ለሂደቱም የሽግግር ፍትህ ፖሊሲ ለማዘጋጀት የባለሙያዎች ቡድን ተቋቁሞ በፖሊሲ አማራጭ ማዕቀፎች ዙሪያ ግብአት ሲያሰባስብ ቆይቷል። የሽግግር ፍትህ ፖሊሲ የባለሙያዎች ቡድን ዛሬ በሰጠው ጋዜጣዊ መግለጫ ከአ አዲስ አበባ በስተቀር በመላ አገሪቱ የውይይትና ግብአት የማሰባሰብ ስራ መጠናቀቁን አስታውቋል። ዶክተር ታደሰ ካሳ የቡድኑ አስተባባሪ ናቸው። በክልል ደረጃ አስራ ሁለቱንም ክልሎች ሸፍነናል። ሲጨመር አንድ የከተማ አስተዳደር ድሬዳዋን በተሳካ ሁኔታ የሽግግር ፍትህ የምክክርና የግብአት የማሰባሰብ ስራዎችን አከናውነናል። የሚቀረን በአዲስ አበባ ከተማ ነው። በአዲስ አበባ ከተማ አራት ዙር ወይም አራት ሳይመልታኔ ሲሆኑ ቀደም ምክክር መድረኮችን እናዘጋጃለን። ከዲያስፖራ ኮሚኒቲ ጋር እስካሁን አልተገናኘንም። ከዲያስፖራ ኮሚኒቲ ጋር የምንገናኝ ይሆናል። በመጨረሻም ከመንግስት የአስተዳደር መዋቅር ጋራም የምናደርገው አንድ ሜጀር የሆነ የኮንሳልቴሽን ኢቨንት ኔክስት ዊክ ላይ ይከናውናል። በዚህም ነው አጠቃላይ የምክክር መድረኮች ዝግጅት እና የግብአት ማሰባሰብ ሂደቱ የሚጠናቀቀው ለማለት ነው። ለሽግግር ፍትህ ትግበራው የሚያስፈልገውን የመጨረሻውን የፖሊሲ ማዕቀፍ የማዘጋጀት ስራ በሳምንታት ጊዜ ውስጥ ሊጠናቀቅ እንደሚችልም ዶክተር ታደሰ ጠቁመዋል። ከአንድ ወር ገደማ በፊት በትግራይና በአማራ ክልሎች ግብአት የማሰባሰብ ሂደት እንዳልተካሄደ የባለሙያዎች ቡድን መግለጹን በመጥቀስ በእነዚህ ክልሎች ሂደቱ መቼ እንደተካሄደ ከጋዜጠኞች ለተነሳላቸው ጥያቄም ምላሽ ሰጥተዋል። የአማራ ክልል ልክ አሁን የተከሰተው ችግር ከመከሰቱ በፊት ባሉት ሳምንታት ውስጥ ሁለት ሳምንታት ውስጥ ነው። አጠቃላይ ምክክሮች እየጨረስን ነው። ከዛ የሚቀጥለው ሳምንት ላይ ወደ ትግራይ ይህ ነው እና በክልል ደረጃ እና በከተማ አስተዳደር ደረጃ አሁን ከአዲስ አበባ ከተማ አስተዳደር ውጭ የቀረ ወይም ደግሞ በምክክር ስራዎችና ግብዓት በማሰባሰብ ሂደቶች ውስጥ ተሳትፎ ላደረገ ከተማ የለም ወይም ደግሞ ክልል የለም ማለት እንችላለን። እንደ አፕሮች ኦፍኮርስ እነዚህ ሁለቱ ክልሎችን ሳታሳትፍ ወደ ዳታን ወደ አናላይዝ ማድረግ ዳታን ኦርጋናይዝ ወደ ማድረግ ስራዎች እና በኋላ ፖሊሲ ወደ መቅረት ስራዎች መግባት የምችልበት እድልም የለም። ምክንያቱም ትልልቅ ኮንስቲቱንስ ናቸው። ብዙ የቫይሌሽን ሂስትሪ ያላቸው ክልሎች ናቸው። የባለሙያዎች ቡድን አባል የሆኑት ዶክተር ማርሸት ታደሰ በበኩላቸው በኢትዮጵያ ያለው ወቅታዊ የግጭት ሁኔታ በግብአት ማሰባሰቡ ሂደት ላይ ተጽዕኖ ማሳደሩን ጠቁመዋል። ሆኖም በግጭቱ ውስጥ የቅድመ ዝግጅት ስራዎችን ማከናወን የተለመደ ተግባር መሆኑንና ለዋናው የትግበራ ሂደት ግን አንጻራዊ ሰላም የግድ እንደሚያስፈልግ አመልክተዋል። እንግዲህ እንደምታውቁት ብዙ ሀገራት የለየለት ጦርነት በአንድ አካባቢ፣ በአንድ ክልል፣ በተወሰኑ ክልሎች ብቻ ሳይሆን ሀገሩ እንዳለ ጦርነት ውስጥ ሆኖ የሽግግር ፍትህ ማዕቀፍ ያስፈልጋል የሚል ምክክር ውይይት ጀምረዋል። ይሄ ሰፋ ያለ ልምድ አለ። ከኮሎምቢያ እስከ ብዙ አፍሪካ ሀገሮች ብትሄዱ ለትግበራው ግን አንጻራዊ ሰላም በሁሉም አካባቢዎች መፍጠር ያስፈልጋል። ይሄ የሁሉም ባለድርሻ አካላት ግዴታ ነው። አሁን እኛ ባለንበት የሽግግር ፍትህ ፖሊሲ ማዕቀፍ የማዘጋጀት ሁኔታ ያሉ የተለያዩ የጸጥታ ችግሮች እንደ ተግዳሮት ቢታዩም ቢነሱ፣ የፈለግነውን አይነት ግብዓት የማሰባሰብ በአንዳንድ አካባቢዎች እንዳናካሄድ ተግዳሮት ቢሆኑ፣ ለምሳሌ በኦሮሚያ የጸጥታው ችግር ሁለት ያሰብናቸውን ግብዓት የማሰባሰብ መድረኮች ማድረግ አልቻልንም። በአማራም እንደዚሁ ተግዳሮት ነው። የተሻለ ሁኔታ የተሻለ አውድ ሁላችንም ሰርተን መፍጠር አለብን። ግን የሽግግር ፍትህ ፖሊሲ ማዕቀፍ ማዘጋጀቱ በእንደዚህ አይነት አውድ ውስጥ መሆን የለበትም ለማለት የሚያስችላለን። አንደኛ የሽግግር ፍትህ ግብአት የመሰብሰብ ሂደት ፖሊሲ የማዘጋጀት ሂደት የሰላም ግንባታ አካል ተደርጎ ይቆጠራል። በዓለምም ደረጃ ፒስ ቢውልዲንግ ሜር ሌላኛው የቡድኑ አባል አቶ ምስጋናው ሙልጌታ የሽግግር ፍትህ ፖሊሲ ከአገራዊ ምክክር ጋር ያለውን ልዩነትና አንድነት አብራርተዋል። ሁለቱም ተመጋጋቢ ለዘላቂ ሰላምና በውይይት ላይ ለተመሰረተ ጠንካራ አገረ መንግስት ግንባታ አስተዋጽኦ የሚያበረክቱ እንደሆኑ የገለጹት አቶ ምስጋናው የሽግግር ፍትህ ዋና ትኩረት ተፈጸሙ የሚባሉ ከፍተኛ የሰብአዊ መብት ጥሰቶች ላይ መሆኑና በነዚህ ሂደቶች ክስ የሚኖር መሆኑ በአገራዊ ምክክር ላይ ግን በአብዛኛው ክስ አለመኖሩ ልዩ እንደሚያደርግ ማድረጋቸው ጠቁመዋል። በሂደቱ ያለፉ የተለያዩ ሀገራት የሽግግር ፍትህንና አገራዊ ምክክርን በቅደም ተከተል የመተግበር አሊያም እንደ ኢትዮጵያ ያሉ በርካታ ችግሮች ያሉባቸው አገራት ደግሞ በአንድ ላይ የመተግበር ልምድ እንዳላቸው ማብራርተዋል። በሽግግር ፍትህና በአገራዊ ምክክር ኮሚሽን የሚታዩ ጉዳዮች አይነትና መጠን ከሽግግር ፖሊሲ ማዕቀፉ ዝግጅት በኋላ የሚለይ እንደሆነና የሽግግር ፍትህ የትግበራ ስራዎችን ለመስራት እንደ አንድ አማራጭ የቀረበው የአገራዊ ምክክር ኮሚሽን ከፖሊሲው መዘጋጀት በኋላ የህዝቡን ይሁኝታ ካገኘ ትግበራውን እንደሚያስፈጽምም ተጠቁሟል። የኢትዮጵያ መንግስት ተጠያቂነትንና እውነትን የማረጋገጥ እንዲሁም ተጎጂዎችን የመካስና እርቅ የማስፈን አላማ ያለው አጠቃላይ አገራዊ የሽግግር ፍትህ ፖሊሲ በአገሪቱ ህገ መንግስትና በአፍሪካ ህብረት የሽግግር ፍትህ ፖሊሲ ማዕቀፍ መሰረት ተግባራዊ እንዲያደርግ የፕሪቶሪያው ስምምነት ይደነግጋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ስቱዲዮ 18 የሚተላለፍላችሁን የማክሰኞ ምሽት ነሐሴ 30 2015 ዓ ም መሰናዶን ነው። ለዕለቱ የያዝነው አብይ ርዕስ እዚህ ላይ ተጠናቋል። የትንታኔው መጽሔት ይቀጥላል። የትግራይ ክልል የተቃዋሚ ፖለቲካ ፓርቲዎች አመራሮቻቸው እንደታሰሩባቸው ገለጹ። መቀሌ ላይ ከነገ በስቲያ ለጠሩት ሰላማዊ ሰልፍ ቅስቀሳ ላይ የነበሩ የአመራር አባሎቻቸው እንደታሰሩባቸው ሶስት የትግራይ ክልል የተቃዋሚ የፖለቲካ ፓርቲዎች ገልጸዋል። ሰልፉን የጠሩት ሳልሳይ ወያነ ትግራይ ውድብ ነጻነት ትግራይ እና ብሔራዊ ባይቶ አባይ ትግራይ ናቸው። ተያዙ ስለተባሉት ሰዎች የከተማይቱን ፖሊስና የክልሉን ጊዜያዊ አስተዳደር ምላሽ ለማግኘት የአሜሪካ ድምጽ ያደረገው ጥረት ለጊዜው አልተሳካም። ጉዳዩን መቀሌ ላይ እየተከታተለ ያለው ሙልጌታ አጽብሀ ተከታዩን አድርሶናል። በትግራይ ክልል የሚንቀሳቀሱት ሳልሳይ ወያነ ትግራይ ውድብ ናጽነት ትግራይና ብሔራዊ ባይቶ አባይ ትግራይ ባይቶና የተባሉ ተቃዋሚ የፖለቲካ ፓርቲዎች ከጳጉሜ ሁለት እስከ አራት ቀን ሁለት ሺ አስራ አምስት ዓመተ ምህረት በመቀለ ከተማ የሚካሄድ ሰላማዊ ሰልፍ ጠርተዋል። ከሰላማዊ ሰልፍ ዝግጅት አስተባባሪዎች አንዱ የሆኑት የባይቶና ፓርቲ አመራር አቶ ክብሮን በርኸ ለአሜሪካ ድምፅ እንደገለጹት በዛሬው ዕለት ለሰላማዊ ሰልፉ ጥሪና ቅስቀሳ እያካሄዱ የነበሩ ስድስት የፓርቲዎቹ አመራሮችና አባላት እንዲሁም ሌሎች ተጨማሪ ሰዎች እንደታሰሩባቸው አስታውቀዋል። አቶ ክብሮም ሌሎች ተጨማሪ ያሏቸውን ሰዎች ብዛት ግን በግልጽ አልጠቀሱም። በየቦታው እየዞርን እያየ ነው። በጣም አስከፊ የሆነ እስር ቤት ነው ያለው እኔ ያልጠበቅኩም እንደዚህ እውነት ለመናገር በጣም ይሸታል። ቀርበ ማነጋገር አችልም። ሰዎች አይማሩም ነው ምል ምንም የሚማሩበት እድል የለም። በሶስት ከፍለን ነበር የምናንቀሳቀሳቸው በተለያየ አቅጣጫ ቅስቀሳ እያደረጉ ነበረ ለጳጉሜ ሁለት ለሰልፍ እንዲወጥ ለሰላማዊ ሰልፍ አስበው ሰላማዊ ሰልፍ ጦርነት አይደለም፣ ሰላማዊ ሰልፍ ነው እያልን ያለ ነው። በሶስት ቦታ ላይ እየተንቀሳቀሱ ባለ ሰዓት ነው የያዟቸው። አያያዛቸውም ህጋዊ በሆኑ ሰዎች አይደለም የተያዙት፣ ማንነታቸው በማይታወቅ ታፍነው ፖሊስ ጣቢያ ናቸው በማትላቸው ቦታዎች ናቸው ታስረው ያሉት። ዞረን ለማየት ጥረት እያደረግን ነው። በተወሰኑ ቦታዎች የፖሊሶቹን ትብብር አግኝተናል። አንድ ቦታ ላይ በጣም ከፍተኛ ጫና አጋጥሞናል። ቀዳማይ ወያነ የሚባል አካባቢ ማለት ነው። ለሰላማዊ ሰልፉ ቅስቀሳውን ለማካሄድ ሲጠቀሙባቸው የነበሩት ሶስት ተሽከርካሪዎችና የድምፅ ማጉያዎችም አብረው እንደተያዙባቸው አመራሩ አክለው ተናግረዋል። በቅስቀሳው ላይ የነበሩት አመራሮችና አባላት እንዲሁም ግለሰቦቹ በከተማዋ በሚገኙ ሰሜን ቀዳማይ ወያነ እንዲሁም ሐወልቲ በተባሉ ሶስት የፖሊስ ጣቢያዎች ተለ ያይተው ታስረው እንደሚገኙ አቶ ክብሮም ጠቁመዋል። በዋናነት በትግራይ ክልል ስርነቀል ለውጥ መምጣት እንዳለበት አቋም በመያዝ መልእክቱን በልዩ ልዩ መፈክሮች ለማስተጋባት እንደታቀደ የገለጹት ይህ ሰላማዊ ሰልፍ እንደማይቆምና እንደሚካሄድ የባይቶና ፓርቲ አመራሩ አቶ ክብሮም አመልክተዋል። አግሜ ሁለት ሮማናት አደባባይ ላይ እንገኛለን። የሚያደርጉትን እናያለን። መግደል ነው፣ ለመሞት ዝግጁ ነን። ማሰር ነው፣ ለመታሰር ዝግጁ ነን። ምንም ቢያደርጉ ወደ ኋላ አንልም። ውሳኔያችን እንደዛ ነው። ዓላማው መሰረታዊ ለውጥ ማምጣት ነው። በትግራይ በትግራይ የተንሰራፋው የጨቋኝ ስርዓት ጨቋኝ ቡድን፣ አፋኝ ቡድን ወደ ስርዓት እንዲመጣ ማድረግ ነው። ትግራይ በወራሪዎች ስር ነው ያለች። ስለዚህ የትግራይ ግዛታዊ አንድነት መጠበቅ አለበት። ትንሹ ጥያቄ ነው። እርዳታ በአግባቡ ወደ ህዝብ መድረስ አለበት። ሰላምና ስርዓት መስፈን አለበት። የመንግስት ስራ ሰላም ማስፈን ነው። ዲሞክራሲ መኖር አለበት። ቲዲኤፍ አባላት ተገቢ የሆነ እንክብካቤ ማግኘት አለባቸው። በህጉ መሰረት ማለት ነው። በህጉ በስምምነቱ እንኳን ቢሆን ዲዲአር አለ አይደል? ወደ ህዝቡ የሚመለሱበት መደበኛ ኑሮ የሚያገኙበት እድል መገኘት አለበት። በየቦታው ነው ተጥሎ ያሉት። ሌላው ደግሞ ተፈናቃዮች በብርድና በንፋስ በጣም እየተሰቃዩ ነው ከዛ ወጥቶ ወደ ኖሯቸው የሚመለሱበት ወደ ቦታቸው የሚመለሱበት ሁኔታ መኖር አለበት ነው። ይሄ የሚያደርግ ግን በህወሀት አደለም ነው። መሰረታዊ የሆነ ለውጥ መምጣት አለበት። በቃ ለውጥ እንዲመጣ ከተፈለገ መሰረታዊ የስርዓት ለውጥ መምጣት አለበት፣ ሁሉንም ያቀፈ ማለት። በጉዳዩ ላይ ወደ መቀለ ከተማና የክልሉ ጊዜያዊ አስተዳደር አመራሮች የእጅ ስልካቸው ላይ በመደወል እና በአካል ቀርበን በመጠየቅ ምላሽና ማብራሪያ ለማግኘት ያደረግነው ተደጋጋሚ ጥረት ለጊዜው አልተሳካም። ሆኖም ባለፈው ሳምንት ሰልፉን አስመልክቶም የመቀለ ከተማ አስተዳደር ለተቃዋሚ የፖለቲካ ፓርቲዎቹ የሰላማዊ ሰልፍ ጸጥታው ጥበቃ ጥያቄ በደብዳቤ በሰጠው ምላሽ ሰልፍ ማካሄድ ሕገ መንግስታዊ መብት እንደሆነ ጠቅሷል። ሰልፉ የሚካሄድበት ጊዜ ግን የዓመት በዓል ዋዜማ እንደመሆኑ የከተማው አስተዳደር የጸጥታ አካላት በዚህ ወቅት በሚኖር ሰፊ የትራንስፖርት እንቅስቃሴ ስራ ላይ ስለሚወጠሩ ሰልፉ በሚካሄድባቸው እለታት ጸጥታ ለማስከበር እንደማይችል ማስታወቁ ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም። በአማራ ክልል ምዕራብ ጎጃም፣ ሰሜን ሸዋና ሰሜን ወሎ አካባቢዎች ሰሞኑን ተደርገዋል በተባሉ የተኩስ ልውውጦች ሲቪሎች ላይ ጉዳት እንደደረሰ የአካባቢ ነዋሪዎች ነን ያሉ እማኞች ለአሜሪካ ድምጽ ተናግረዋል። የተኩስ ልውውጡ የተደረገባቸው አካባቢዎች በምዕራብ ጎጃም የዳሞት በሰሜን ሸዋ የማጀቴ እንዲሁም በሰሜን ወሎ የግዳን ወረዳና ለሊበላ አካባቢዎች መሆናቸውን የጠቆሙት እነዚሁ እማኞች በዳሞት አካባቢ ዛሬም ተኩስ እንደነበር አመልክተው ብዙ ነዋሪ ጫካ ውስጥ ለመደበቅ ተገዷል ብለዋል። ሁኔታውን የተከታተለው መስፍን አራጌ ዝርዝሩን ይዟል። በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት ከተማ አካባቢ ዛሬን ጨምሮ ባለፉት ሶስት ቀናት ተካሂደዋል ባሏቸው የተኩስ ልውውጦች ሰላማዊ ሰዎች ላይ ጉዳት ደርሷል ሲሉ አንድ ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የከተማይቱ ነዋሪ ተናግረዋል። አሁን እኔ ባየሁት እንኳ የዘጠኝ ንጹሐን ህይወት ሙቷል። ያው በታጣቂ መካከል የሚደረግ ፊልማ ያው ሁሉም ተኩስ ልውጥ ስላለ ይሞታል። እሱን ከዛ ውጭ በርካታ ሰው ነው የሞተው። አሁን ዛሬ ደጋ ዳሞት ወረዳ ላይ ድኩል ካናና እና ጠያም የምትባል ቦታ ላይ ተኩስ አለ። እንደገና ደግሞ ደጋ ዳሞት ወረዳ ሆኖ በሞጣ በኩል ገብተው አረፋ የሚባል ቦታ አለ። እሱ ላይም ተኩስ አለ። የተኩስ ልውጡ በተለያዩ የገጠር ቀበሌዎችና መለስተኛ ከተሞች ላይ እንደነበረ ሌላ እማኝ ነኝ ያሉ ነዋሪ አመልክተዋል። ሰው ከአጸዱ በቃ አገር ለቆ በጫካ ውስጥ በራብና በኋጥም እየተሰቃየነ ያለ በዝናብ እንግዲህ ወቅት አሁን የዝናብ ወቅት ነው አሁን ዛሬ አረፋ ገንደዋ የምትባል ቦታ ላይ እና ዚ ዲኩልካና ትባል ቀበሌ ላይ ቀውጤ ነው፣ በቃ ያለው ነገር ብሎ ምንም በዚህ ምድር ላይ ተቀመጡ የሚል ነገር አለ። እናንተ አሁን የት አካባቢው ናቸው ነው? እኛ አሁን ግራ ቤት ጫካ የሚባል ውስጥ ነው ተቀምጠን ከብትን እና ጉሩን የኛ አካባቢ ሰፈር የጦር አውድማ ሆን አለ። የአስቸኳይ ጊዜ ጠቅላይ መምሪያ እዝ ጀምሬዋለሁ ያለውን ህግ ማስከበር ብሎ የሚጠራውን እንቅስቃሴ በአጭር ጊዜ ውስጥ እንደሚያጠናቀቅና እና በአማራ ክልል በቅርቡ ለተቋቋመ አዲስ አመራር ምቹ ሁኔታ እንደሚፈጥር ሰሞኑን አስታውቆ ነበር። ይሁን እንጂ መንግስታዊ መዋቅሮ መደበኛ ስራውን ያልጀመረባቸው አካባቢዎች መኖራቸውንና በተጀመረባቸው ቦታዎች የተጠናከረ አገልግሎት እየተሰጠ አለመሆኑን ነዋሪዎች ለአሜሪካ ድምፅ ተናግረዋል። በተኩስ ልውጡ ምክንያት በፈረስ ቤት የሚገኙ የጤና ተቋማት አገልግሎት እንደማይሰጡ ነዋሪው ጠቁመዋል። ፈረስ ቤት የመጀመሪያ ሆስፒታል አለ፣ እሱኛው ዝግ ነው። ጤና ጣቢያም አለ፣ ጤና ጣቢያውም ዝግ ነው። እዛ ሄደው ህክምና ሲያደርጉ ሆስፒታል ባለሙያ የተመታ ስለነበረ ሁሉም ሸሽተው ሆስፒታሎች እና ጤና ጣቢያዎች ዝግ ናቸው። ቁስለኞች ህክምና እያገኙ አደለም። አሁን ራሱ ሁለት ቁስለኞች አሉ፣ ግን ህክምና እያገኙ አደለም። ምን ላይ ተቀምጠዋል? ዝግ ከሆነ ዝም ብሎ እየመለሷቸው ነው ወደ ቤታቸው በልብስ ነገር ምናምን እያሰሩት ነው ቁስለኛውን፣ እና ህክምና መስጠት አቁመዋል። በነገራችን ከዛ በተረፈ ደግሞ ብዙ የተመቱ ግለሰቦች ያሉ አስክሬን ለማንሳት ሰው የተቸገረበት ሁኔታ አለ። የተኩስ ልውጡን ተከትሎ የመብራት አገልግሎት መቋረጡን፣ እንቅስቃሴዎች መታገዳቸውን፣ መንግሥታዊ አገልግሎቶች አለመኖራቸውን ከስፍራው ያገኘነው መረጃ ያመለክታል። በተመሳሳይ ሁኔታ በሰሜን ሸዋ ዞን ኤፍራታ ግድም ወረዳ ማጀቴ ከተማና አካባቢው ከትናንት በስቲያ ነበር በተባለ የተኩስ ልውጥ የተገደሉና የቆሰሉ ሰዎች አሉ ሲሉ እንዲሁ በደህ የደህንነት ስጋት ምክንያት ስሜ አይጠቀስ ያሉ ነዋሪ ገልጸዋል። ከሀያ ከሀያ ስድስት ከሀያ ስምንት የሚደርስ አካባቢ ይሆናል። ወደዛም በኩል አለ የተወሰደ ብለውኛል። ወደ ፋታ በኩል እና ከሀያ ስድስት ከሀያ ስምንት አካባቢ ይሆናል እንግዲህ ህይወታቸው ያለፈ ሴቶች ምንም ሳይትን አካባቢ ነዋሪ አሪፍ አጋጣሚ መከላከያዎችም ሲገቡ በዛ ማካከል የተፈጠረ ነገር ነው። ቤት ለቤትም የተመቱ ልጆች አሉ። በጠርጣሪም የተመቱ ልጆች አሉ። ቅዱስ ገብርኤል ቤተ ክርስቲያንና መድኃኒዓለም ቤተ ክርስቲያን መስጊድም ሙስሊሞቹ ነበሩና ና ቀብር ስነ ስርዓት አስፈጽመን ጨርሰናል። ሌላ የማጀቴ ነዋሪም ይህንን ይላሉ። ዛሬ ጋብ በኋላ አሁን ዛሬ ሙያ ምንም የለ፣ ድምፅ የለ። ኧረ ትናንት ከባድ ነበር። በጣም ንጹሀን ዜጎ መንገድ ላይ ሲገኙ ያው ተባራሪ የመታቸው አሉ የሆኑ ገበሬው የነበሩ ሞቱ። አንድ አራት ነው ሆን የማቃቸው የሞቱት እንጂ ያው ተነሳ ዛሬ ያው ቤተሰብ ጠፋ ምናምን የሚሉማ። ሁለቱ ሰዎች መረጃቸውን ያካፈሉን ትናንት ነበር። ዛሬ ስላለው ሁኔታ ለመከታተል ሞክረን ስልካቸው ጥሪ አያስተናግድም። እዚያው ማጀቴ ውስጥ ግን የሕክምና ባለሙያን እኛሉና በማጀቴ ጤና ጣቢያ እንደሚሰሩ የተናገሩ ሰው እርሳቸውም በተመሳሳይ ምክንያት ስማቸውን እንዳይጠቀስ ጠይቀዋል። ከተማይቱ ዛሬ መረጋጋቷን የሳምንት ገበያም ውሎ እንደነበረና ሰው በሰላም ሲገባ ያይ መዋሉን ጠቁመዋል። ይሁን እንጂ ከትናንት በስቲያ ቅዳሜና እሑድ ተኩስ እንደነበረ የህክምና አገልግሎትን በሁለቱ ቀናት መቋረጡንና ትናንት እንደገና መጀመሩን ተናግረዋል። የተጎዱ አንድ አስራ ሰባት ሰዎች ነበሩ። መከላከያውም አክሟቸው ምናምን አሉ። እነሱን አገልግሎት ሰጥተ ነው። ያው አብዛኛውን እጃቸውን እግራቸውን የተመቱት ወዳቸው ላይ የተመቱ አሉ። እንደዚያ አስኪ አስጊዎቹን ወደ አስራ ሁለት አካባቢ ወደ አጣዬ ሆስፒታል እናንተ ጋር ከመጡት በኋላ የሞቱ ይኖሩ ይሆን? ነገ ከመጡ በኋላ የሞቱ የለም። በሌላ በኩል በሰሜን ወሎ ዞን ላሊበላ ዙሪያ ገነተ ጊዮርጊስ አካባቢ ዛሀ በሚባል ቦታ ባለፈው ሳምንት በፋኖ ታጣቂዎችና በመከላከያ መካከል የተኩስ ልውውጥ መደረጉን የጠቆሙ አንድ የግዳን ወረዳ ሙጃ ከተማ ነዋሪ እርሳቸውም ለደህንነታቸው በመስጋት ስማቸውን እንዳንጠራ ጠይቀዋል። ስንት እንደሆኑ ያልተናገሯቸው ገበሬዎች ተገድለዋል ብለዋል። ስራ ውለው ሲሄዱ የነበሩ ተመቷል። ተመተዋል ሲሉኝ፣ ምን ማለት ነው ተዋል ተዋል። ሌላው ሙጃ ላይ በሀያ ሁለት ከአርባ በላይ ሰዎች ታፈነው ከተያዙ በኋላ እስካሁን የሄደበት አልታወቀም። ኮማንድ ፖስቱ ቢሰበሰባን ሙጃ ከተማ ላይ ከአራት ጊዜ በላይ ስብሰባ ተደርጓል። እንደዛ ተደርጎ ግን እነሱ የኮማንድ ፖስቱ የሚያወዱትን እንዲህ ታደርጋላችሁ ነው እንጂ ህብረተሰቡ የሚነሳን ጥያቄ ያለ መመለስን እና በጣም ህይወት ሬት ሆኗል በጣም ጎምዝዟል። በምዕራብ ጎጃም፣ በሰሜን ሸዋና በሰሜን ወሎ የሚገኙት አስተያየት ሰጪዎች በተኩስ ልውጡ መሳሪያ ከያዙት በላይ አዛውንት፣ ሴቶች፣ ህጻናትን ጨምሮ ሰላማዊ ነዋሪዎችና ለእርሻ ያወጡ ገበሬዎች እየተጎዱ ናቸው ብለዋል። የተኩስ ልውጡ እየተካሄደባቸው ነው በሚባሉት አካባቢዎች መንግስታዊ መዋቅሩ በመደበኛ እንቅስቃሴ ላይ ባለመሆኑና ና በጸጥታ ችግር ምክንያት ስለ ሁኔታው ደረሰ ስለተባለው ሰብአዊና ሌላም ጉዳት በቀጥታ ለማጣራት አልቻልንም። የመከላከያ ሰራዊቱ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰሞኑን በመንግስት መገናኛ ብዙሀን ቀርበው መከላከያ ሰራዊቱ በአማራ ክልል የተፈጠሩ ችግሮችን ለመፍታት እየተንቀሳቀሰ ነው ብለው ነበር። ኢትዮጵያ መከላከያ ሰራዊት አማራ ክልል ሰሞኑን የተፈጠረውንና ሸኔ ቀደም ብሎ የፈጠረውን ችግር የማስተካከል ስራ ነው እየሰራ ነው ያለ ነው። ሁለቱም ስራ ደግሞ በጣም ጥሩ ሄደዋል። ስጋት ወደማይሆን ደረጃ ወርደዋል። የመለቃቅም ስራ እየተሰራ ነው። መከላከያ ሰራዊት አሁን አማራ ክልል በ10 ፐርሰንት ነው የተዋጋል። የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ነሐሴ 22015 ዓ ም አውጥቶት በነበረው መግለጫ የአማራ ክልል ጽንፈኛ ዘራፊ ሲል የጠራቸው ቡድኖች ክልሉ ላይ ደቅነዋል ካለው ዝርፊያ ውድመትና የመፍረስ አደጋ በመውጣት ወደ ቀደመው መደበኛ ሁኔታ እየተመለሰ ይገኛል ብሎ ነበር። የፋኖ ታጣቂዎች ደግሞ ክልሉ ተጋርጦበታል ያሉትን የህልውናና የጸጥታ ስጋት ለመቀልበስ ትግል መጀመራቸውን ይናገራሉ። በተባበሩት መንግስታ መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ሰሞኑን ባስተላለፈው ሪፖርት ሐምሌ 28 2015 ዓ ም የተጣለው የአስቸኳይ ጊዜ አዋጅ ሁኔታዎችን አባብሷል ብሏል። በግጭቶቹ 183 ሰው መገደሉንና ከአንድ ሺ በላይ ሰው መታሰሩን ከታሰሩትም አብዛኞቹ የፋኖ ደጋፊ ናችሁ በሚል የተጠረጠሩ መሆናቸውን አስታውቆ ነበር። የሰብአዊ መብቶች ከፍተኛ ኮሚሽነሩ አሳስቦኛል ሲላወጣው መግለጫ ከኢትዮጵያ መንግስት እየተሰማ ምላሽ የለም። ለአሜሪካ ድምጽ መስፍን አራጌ። በቅርቡ በፋኖ ታጣቂ ቡድኖች አባላት የታገቱት ሰዎች የደህንነት ጉዳይ እንዳሳሰባቸው በኦሮሚያ ክልል ሰሜን ሸዋ ዞን የመንዲዳ ከተማ ነዋሪ የሆኑ ቤተሰቦቻቸው ተናግረዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን በበኩሉ በሀገሪቱ እየተካሄዱ ባሉ የትጥቅ ግጭቶች ውስጥ እየተሳተፉ ያሉ አካላት ሰላማዊ ሰዎችን ኢላማ ከማድረግ እንዲቆጠቡም አሳስቧል። በቅርቡ በፋኖ ታጣቂ ቡድን አባላት መታገታቸው ስለተገለጸው በኦሮሚያ ክልል ሰሜን ሸዋ ዞን የመንዲዳ ነዋሪ ስለሆኑ ስምንት ሰዎች ጉዳይ የተጠየቁት የኮሚሽኑ ክልላዊ ዲሬክተር ኢማድ አብዱልፈታ በእገታ ስር ያሉ ካሉ እንዲለቀቁ ጥሪ እናቀርባለን ብለዋል። ሰላማዊ ሰዎችን ኢላማ ማድረግን በኢትዮጵያም ሆነ በዓለም አቀፍ ሕጎች የሚያስጠይቅ ወንጀል እንደሆነም ተናግሯል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል። በኦሮሚያ ክልል ሰሜን ሸዋ ዞን አብቹናኛ ወረዳ የምትገኘው የመንዲዳ ከተማ ነዋሪ የሆኑ ስምንት ሰዎች በፋኖ ታጣቂዎች መታገታቸው ከተገለጸ ከሁለት ሳምንታት በላይ ሆኖታል። የታጋቾቹ ቤተሰቦች እንደሚሉት ታዲያ ነሐሴ አስራ ሁለት ቀን ገበያ ውለው ሲመለሱ የታገቱ ሰዎች ዛሬም ድረስ አልተለቀቁም። ከታገቱት ስምንት ሰዎች አንዱ የእርሳቸው ባለቤት መሆናቸውን የገለጹ የመንዲዳ ከተማ ነዋሪ ወይዘሮ ታጋቾቹ የደህንነት ጉዳይ እንደሚያሰጋቸው ለአሜሪካ ድምፅ ተናግረዋል። ጅሩ ብቻጋዋንንብራን ነምንቀ ን ነዋሩመ ጅሩ መይዳ ይዳ ገ ራጊ ማውቀው ዝርዝር ነገር የለም። ታግተው ለተወሰነ ጊዜ በሲያ ደብር እና ዋዩ ወረዳ እነዋሪ በምትባል ከተማ እንደነበሩ ነው ማውቀው። ከዛ ደግሞ በዛ ወረዳ ውስጥ ጊዮርጊስ ወደሚባል ቆላማ አካባቢ እንደወሰዷቸውን የተነገረን። አንድ ቀን በስልክ አግኝተውናል። በመንዲዳ ከተማ ታስረው ያሉ የታጣቂው አባላት ካልተለቀቁ እንደማይለቋቸው ነገሩን። እናም በጣም ያሳዝናል። እነዚህን ሰዎች ያገታቸው አካል ከዚህ በፊት እንለቃቸዋለን ብለው አሁን ደግሞ እንደ ማስያዣ ማድረጉ ያሳዝናል። ነገም በሕይወት መገኘታቸው በጣም አሳሳቢ ነው። አሁን ልጆቼ አባታችን የት ነው ብለው እያስጨነቁኝ ነው። እናም በጣም ችግር ላይ ያለነው መንግሥት መፍትሄ እንዲሰጠን እንጠይቃለን። ከባለቤታቸው የተነገራቸውን ሀሳብ ይዘው ወደ ወረዳው አስተዳዳሪ መሄዳቸውን ወይዘሮዋ ጠቁመዋል። በከተማው በወንጀል ተጠርጥሮ የታሰረ እንጂ በሌላ ምክንያት የተያዘ ሰው እንደሌለ እንደተነገራቸውም ገልጸዋል። የመንዲዳ ከተማ ነዋሪ መሆናቸውን የገለጹ ሌላ የቤተሰብ አባልም የታገቱ ሰዎች በነዋሪ ከተማ ቆላማ አካባቢ እንደሚገኙ ብቻ እንደሚያውቁ ተናግረዋል አመሮ እያፈኑ እስከለት ሂደን ነሞኒ ሙተመን ኩኒ ሶራ ነዋሪ ጀረሙት እንደረረማ ጅረን ከንጀጡ ወደ ይፈን አሁን ስናጠያይቅ የታገቱት ሰዎች እነዋሪ የምትባል አካባቢ እንዳሉና ስቃይ ላይ መሆናቸውን ነው የምንሰማው። ይህ የታጣቂው ቡድን ከቀን ወደ ቀን ሀሳቡንና ሁኔታውን እየቀያየረ ይገኛል። ስለዚህ የመንግስት አካል ለጉዳዩ ትኩረት ካልሰጠ አሳሳቢ ነው፣ ሁኔታው ያስጋናል። ታጋቾቹ የሚገኙበትን ሁኔታ በተመለከተ በአማራ ክልል ሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ ከሚንቀሳቀሱ የፋኖ ታጣቂ ቡድን አባላት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ስምንቱ ሰዎች በተያዙበት ሰሞን ለአሜሪካ ድምፅ አስተያየት የሰጠ የአካባቢው የፋኖ አባል ግን የተያዙ ስምንቱም ሰዎች ደህንነታቸው ተጠብቆ እንደሚገኙ ተናግረዋል። ስሙን እንዲጠቀስ ያልፈለገው ይህ የፋኖ አባል በመንግስት ኃይሎች ተዘግተዋል ያለው መንገድ ከተከፈተ ያለምንም ቅድመ ሁኔታ ይለቀቃሉ በማለት ገልጸዋል። በአማራ ክልል ሰሜን ሸዋ ዞን የምትገኘው ሲያደብርና ዋዩ ወረዳ ከደብረ ብርሃንና ከአዲስ አበባ ከተሞች ጋር የሚያገናኙ መንገዶች ሁሉ በኦሮሚያ ክልል መንግስት የጸጥታ ኃይሎች ተዘግቶ ይገኛሉ ያለው አስተያየት ሰጪው፣ በዚህም ምክንያት የአካባቢው ህብረተሰብ የግብርና ግብአቶችን ጨምሮ ለእለት እለት ኑሮ የሚያስፈልጉ ግብአቶች ማግኘት ባለመቻሉ ለችግር እንደተዳረገም አስረድቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ንጹሀን ዜጎችን ማገትና ኢላማ ማድረግ በኢትዮጵያም ሆነ በዓለም አቀፍ ህጎች የሚያስጠይቅ ወንጀል እንደሆነ አመልክተዋል። ይህንኑን ያስረዱት የኮሚሽኑ ክልላዊ ዳይሬክተር አቶ ኢማድ አብዱልፈታ ይህንን ለአሜሪካ ድምፅ አብራርተዋል። ኢትዮጵያ ሰብአዊ መብቶች ኮሚሽን በተደጋጋሚ ደጋግመን ስናነሳ እንደነበረው በኢትዮጵያ በተለያዩ አካባቢዎች በሚደረጉ የትጥቅ ግጭቶች ውስጥ ንጹሀን ሲቪል የሆኑ ሰዎች በተለያዩ እኮ ጉዳት እየደረሰባቸው ቆይቷል። አሁንም እየደረሰባቸው ነው የሚገኘው። እኛ አሁንም ደግመን ለማለት የምንፈልገው በማንኛውም ሁኔታ በትጥቅ በታገዘ ግጭት ውስጥ ያሉ አካላት በማንኛውም ጊዜና ሁኔታ ውስጥ ሲቪሊያኖችን ታርጌት እላማ ከማድረግ እንዲቆጠቡ ነው እኛ የምንጠይቀው። በኢትዮጵያ ህገ መንግስትም ይሁን በተለያዩ ዓለም አቀፍ ህጎች በግጭት ውስጥ ሰላማዊ ሰዎችን እላማ ማድረግ በዓለም አቀፍ ሽግ በሀገር አቀፍ ሽግ የሚያስጠይቅ ወንጀል የሆነ ተግባር መሆኑን እንደገና ማስገንዘብ እንፈልጋለን ማለት ነው። በግጭት ውስጥ ተሳታፊ የሆኑ አካላት ሲቪሊያን ሰዎችን ከማገት እንዲቆጠቡ እንዲመለሱ በእገታ ስር ያሉ ሰዎችም ካሉ በአስቸኳይ እንዲለቀቁ እና ሰዎቹ ወደ ሰላማዊ ህይወታቸው ተመልሶ መኖር እንዲችሉ እንዲደረግ ነው። በመንግስትም በኩል በሌሎችም ትጥቅ ግጭት ውስጥ ተሳታፊ ለሆኑ ሰዎች እኛ ጥሪ የምናደርገው ይህንን ማረጋገጥ እንዳለባቸው ነው። በጉዳዩ ላይ ከአብቹናኛ ወረዳ፣ ከሰሜን ሸዋ ዞን አስተዳደር፣ ከኦሮሚያ ጸጥታና አስተዳደር ቢሮ እንዲሁም ከመንግስት ኮሚኒኬሽን ጽህፈት ቤት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ የተባበሩት አረብ ኤሚሬትስ ኬንያ ላይ በመካሄድ ባለው የመጀመሪያው የአፍሪካ የአየር ንብረት ጉባኤ ላይ አራት ነጥብ አምስት ቢሊዮን ዶላር ለንጹህ ኃይል መዋለን ዋይ እንደምትመድብ ቃል ገብታለች። ትላንት ሰኞ በኬንያ በተጀመረው ጉባኤ ተሳታፊ የሆኑ የሀገራት መሪዎችና ዓለም አቀፍ ድርጅቶችም የአየር ንብረት ለውጥ በሀገሪቱ እያደረሰ ያለው ድርቅና ጎርፍ በሚሊዮኖች የሚቆጠሩ ሰዎች ማፈናቀሉን ድህነትና ረሃብን ማባባሱንም ተናግረዋል። ከተለያዩ የዜና ምንጮች ያገኛቸውን ዘገባዎች ጨምቆ ደረጀ ደስታ ዘገባውን እንደሚከተለው ያቀርበዋል። አንድ ነጥብ ሶስት ቢሊየን ህዝብ የሚኖርባት አፍሪካ የአየር ንብረት ለውጥ ከፍተኛ ጫና ተሰምተዋታል። በምስራቅ አፍሪካ ሀያ ሚሊየን የሚገመቱትን አውዳሚ ድርቆች በሰብአዊ እርዳታ ላይ እንዲተማመኑ አድርጓቸዋል። በናይጄሪያ የጎርፍ አደጋ ከ ከአንድ ሚሊየን በላይ እንዲፈናቀሉ አድርጓል። ይሁን እንጂ አፍሪካ ለዓለም አቀፍ ልቀቶች በትንሹ የምታበረክተው አስተዋጽኦ ከአራት በመቶ በታች መሆኑን በጉባኤ ላይ የተገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ይናገራሉ። This continent accounts for less than 4% of global emissions, yet it suffers some of the worst effects of rising global temperatures. ይቺ አህጉር ከዓለም ልቀት የሚሸፍነው ከአራት ከመቶ ያነሰ ነው። ነገር ግን እየጨመረ ከመጣው የዓለም አቀፍ ውድመት በጣም ትቸገራለች። ከፍተኛው ሙቀት፣ አስከፊው ጎርፍና በአስር ሺዎች የሚቆጠሩ ሰዎች በአሰቃቂ ድርቅ ምክንያት ህይወታቸውን አጥተዋል። ዋና ጸሐፊው አንቶኒዮ ጉተሬስ ዛሬ ናይሮቢ በሚካሄደው የአፍሪካ አየር ንብረት ጉባኤ መክፈቻ ላይ ለተገኙት ልዑካን እንደተናገሩት የበለጸጉ አገራት የአየር ንብረት ቀውስን ለፈጠረው የዓለም ሙቀት መጨመር ለሚያደርጉት ሚና ኃላፊነት መውሰድ አለባቸው ብለዋል። ራሳችንን ከቅሪታ አካል ነዳጆች ሱስ በመላቀቅ ወደ ፍትሐዊና ተገቢው ክፍፍል ሽግግር ላይ ኢንቨስት ለማድረግ ጊዜያውን ነው። እንደ አውሮፓውያን አቆጣጠር በ2030 ለኦኢሲዲ ሀገራት ከድንጋይ ከሰል ለማውጣትና ለቀሪው ዓለም ደግሞ እንደ አውሮፓውያን አቆጣጠር በ2040 ለመውጣት የታመኑ እቅዶችን ማየት አለብን። የኬንያው ፕሬዝደንት ዊሊያም ሩቶ በችግሮች ላይ ከማተኮር ወደ እድሎች መለየት እንዲሸጋገር አበረታተዋል። የአየር ንብረት ቀውሱ ለአፍሪካ ትልቅ ኢኮኖሚያዊ ተስፋን ሊከፍት እንደሚችል ሩቶ እጅግ በጣም ጥሩ እድሎችም አሉ ሲሉ አጽንዖት ሰጥተዋል። ዞር አድርገን ደግሞ ከሌላም አንጻር የምንመለከትበት ጊዜ ነው። እጅግ በጣም በርካታ ድሎችም ደግሞ አሉ። በጉባኤው ላይ ተካፋይ ከነበሩት መካከል ከሰሜን ኬንያ የመጣው የማህበረሰብ ሰራተኛ ፖል ኤኳር በዌትላንድስ ኢንተርናሽናል የተራቆቱ መሬቶችን እንደገና በመንከባከብ እና በድንበር ማህበረሰቦች መካከል ሰላም እንዲሰፍን ማህበረሰቦችን የሚደግፍ ተነሳሽነት መኖሩን አጉልቶ አሳይቷል። do reseeding of uh, degraded, uh, degraded uh, rangelands. የማህበረሰብ አባላት የተራቆቱ መሬቶችን ተመልክተው እንዲያለብሱ እየረዳን ነው። ያ አካባቢን ያሻሽላል፣ ምክንያቱም የግጦሽ ስፍራዎችና ህይወታቸውን ያሻሽላል። ያን በማድረግ በድንበር አካባቢ የሚኖሩ ማህበረሰቦችን ዘላቂ ሰላምና አብሮ መኖር እንደግፋለን። ከጉባኤው ውጪ ድምፃቸውን ካሰሙት መካከል ታዋቂዋ ኡጋንዳዊቷ የአየር ንብረት ተሟጋች ቫኔሳ ናካቴ ጨምሮ ሌሎች ተቃዋሚዎች ወሳኝ የአየር ንብረት እርምጃ እንዲወሰድ ጠይቀዋል። ናካቴ በታክስ ቅነሳና ከፍተኛ ድጎማዎች ታዳሽ ኃይልን ማበረታታት አስፈላጊ መሆኑን አሳስበዋል። የጉባኤው ተካፋይ ልዑካን አፍሪካ ወደ ንጹሕ የኃይል ምንጭ ስለምታደርገው ሽግግርና የአየር ንብረት ለውጥን ለመደገፍ ሊኖር ስለሚገባው የፋይናንስ አቅርቦት ውይይት አድርገዋል። ለአብዛኞቹ የዓለም አካባቢ አየር ልቀቶች ተጠያቂ የሆኑት ያደጉ አገራት የአፍሪካ አህጉርን ለመርዳት የሚያደርጉትን የገንዘብ ድጋፍ በከፍተኛ ደረጃ እንዲያሳድጉ ጥሪ ቀርበዋል። አድማጭ ተመልካቾቻችን ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኛው ምሽት መሰናዷችን ይቀጥላል። የመጀመሪያው ምዕራፍ አጠናቀን የሁለተኛው ምዕራፍ ላይ ደርሰናል። ለሁለተኛው ሁለተኛው ምዕራፍ የያዝነው ቀዳሚ ዘገባችን ንግድና ምጣኔ ሀብት ነው። የአፍሪካ ነፃ የንግድ ቀጠና ስምምነት በአባል ሀገራቱ ከተፈረመ አምስት ዓመታት አልፈውታል። አብዛኞቹ ሀገራት ታዲያ ገና በዝግጅት ምዕራፍ ላይ የሚገኙ ሲሆን ይህም የቅድመ ዝግጅት ስራውን ያጠናቀቁ ስምንት ሀገራት ደግሞ ወደ ሙከራ ትግበራ መግባታቸው ተገል ገልጿል። ኢትዮጵያም የንግድ ልውውጥ ለመጀመር የሚያስችሏት የንግድ እቃዎች የውል ሰንጠረዥና የአገልግሎት ግዴታ ሰነዶች ዝግጅት ማጠናቀቋን በንግድና ቀጠናዊ ትስስር ሚኒስቴር የዓለም አቀፍ ቀጠናዊ ንግድ ትስስር መሪ ስራ አስፈጻሚ አቶ ታደሰ ሙልጌታ ለአሜሪካ ድምጽ ተናግረዋል። አስማማዋዬ ነው በዙሪያ ያጠናቀረው ዘገባ ይቀጥላል። የአፍሪካ ሀገራት በመካከላቸው ያለውን ዝቅተኛ የእርስ በርስ የንግድ ልውውጥ በተሻለ መልኩ ያሳድጓል በሚል ተስፋ የተጣለበት የአፍሪካ ነጻ የንግድ ቀጠና ስምምነት በአባል አገራቱ ከተፈረመ አምስት ዓመታት አልፈውታል። ይሁንና ኮቪድ-19 ን ጨምሮ ዓለም አቀፋዊና አህጉራዊ ክስተቶች በስምምነቱ ተግባራዊነት ላይ ተጽዕኖ ስለማሳረፋቸው የአፍሪካ ንግድ ምክር ቤቶች ዋና ስራ አስፈጻሚ የሆኑት የምጣኔ ሀብት ባለሙያው አቶ ክቡር ገና ይናገራሉ። አንድ ሀገር ብቻ ነው እስካሁን ድረስ ነው ያልፈረመም። ሌሎች በሙሉ ፈርመውታል። ከዛ ውጭ ደግሞ ወደ ስራ እንዲውል የሚያስፈልገው በየህግ መወሰኛ ምክር ቤት ቀርቦ አንድ አርባ ሰባት የሚሆኑ ደግሞ ሀገራት ስራውን ለማስጀመር ፈቅደው በመንቀሳቀስ ላይ ነው ያሉት። እንግዲህ በዛ ደረጃ ስንወስደው ብዙ ውጤት እንደታየና ትልቅ እርምጃ እንደተወሰደ ያሳያል። ነገር ግን ፍላጎቱ በተለይ ደግሞ መሬት ላይ ያለው የነጋዴው ፍላጎት በመጠኑም ቢሆን ይሄ ነገር ቢፋጠንለት ደስ ይለዋል እና እዛ ላይ ነው ያለነው ማለት እንችላለን። የአፍሪካ ህብረት ያወጣው መረጃ እንደሚያሳየው በህብረቱ አባል ሀገራት መካከል የሚደረገው የንግድ ልውውጥ አስራ ስምንት በመቶን ድርሻ ይይዛል። ይህም ስልሳ ዘጠኝ በመቶ ከሆነው የእስያ ሀገራትና አምሳ ዘጠኝ በመቶ ከሆነው የአውሮፓ ሀገራት የእርስ በርስ የንግድ ልውውጥ አንጻር ሲታይ ዝቅተኛ ነው። አቶ ክቡር እንደሚሉት ታዲያ ነጻ የንግድ ቀጠና ስምምነቱ የንግድ ታሪፍ ቅናሽን ጨምሮ በሶስት ምዕራፎች የሚተገበሩ ማሻሻያዎችን በማድረግ የአፍሪካ ሀገራት የንግድ ትስስር ወደ አዲስ ምዕራፍ እንዲያሻገር ተስፋ ተደርጎበታል። ከአንድ ሀገር ወደ ሌላ ሀገር የሚሸጋገር ማንኛውም ቁሳቁስ ወይም ምርት ታክሱ እስከ ዘጠና አምስት በመቶ እንዲወርድ ይደረጋል። ማለት አዲስ አበባ ወደ ሴኔጋል የሚላከው ማንኛውም ቡናም ይሆን ሌሎችም የኢትዮጵያ ምርት ምርቶች በዛ ደረጃ ነው እንግዲህ የሚታዩት በነገራችን ላይ የቁሳቁስ ብቻ ሳይሆን አገልግሎትም ነው እንደ ህክምና እንደ ማንኛውም አገልግሎት ሰጪ ላይ የተሰማሩ ኮንሰልታንት ማን ማለት እንችላለን እነዚህን የመሳሰሉትም ሁሉ ያካትታል ይህ ብቻ አይደለም የሚያካትተው የኢንቨስትመንትንም ፕሮቶኮል ያካትታል እርግጥ በሁለተኛው ፌዝ ላይ ነው የመጀመሪያው ምዕራፍ ቁሳቁስና አገልግሎት ላይ ያተኮረ ሲሆን ሁለተኛው ደግሞ ኢንቨስትመንት ላይ እና ኮምፔቲቲቭ ነስ የተባሉ ዲስፒዩት ሰትልመንት የተባሉትን ያካትታል። የግጭት ቢኖር ወይም ስምምነት በሌለበት ጊዜ ያንን ለመፍታት የሚያስችል አንድ አይነት አሰራርም እንዲዘረጋ ሆኗል። እንግዲህ እነዚህ ሁሉ በአንድ ላይ ተያይዘው ነው ኤኤፍሲኤፍቲ የሚባለው። ከዚህ ውጭ ደግሞ ከአንድ ሀገር ወደ ሌላ ሀገር የሚያስኬድ ፕሮቶኮልም እንደዚሁ አብሮ እንዲሄድ ይደረጋል። እንደ አውሮፓያን አቆጣጠር በ2018 በሩዋንዳ ኪጋሊ የአፍሪካ ነጻ የንግድ ቀጠና ስምምነት ከፈረሙ ሀገራት መካከል አንዱ የሆነችው ኢትዮጵያም የቅድመ ዝግጅት ስራዎችን በማከናወን ላይ ትገኛለች በንግድና ቀጠናዊ ትስስር ሚኒስቴር የዓለም አቀፍና ቀጠናዊ ንግድ ትስስር ተወካይ መሪ ስራ አስፈጻሚ አቶ ታገሰ ሙልጌታም ኢትዮጵያ የንግድ ልውውጥ ለመጀመር የሚያስችሏት የንግድ ዕቃዎች የውል ሰንጠረዥ ና የአገልግሎት ግዴታ ሰነዶች ዝግጅት ተጠናቋል ሲሉ ለአሜሪካ ድምፅ ተናግረዋል እነዚህ ዋና በሀገር ደረጃ ዝግጅት የሚደረግባቸው እንደ ሀገርም ግዴታ የምንገባባቸው የእቃዎች የውል ሰንጠረዥ እና የአገልግሎት ግዴታዎች እነዚህን ሰነዶች አዘጋጅተን አጠናቀናል። ከአፍሪካ ነጻ ንግድ ቀጠና ጽህፈት ቤት ከመጡ ባለሙያዎች ጋር ሰነዱን የማጥራት ስራ እየሰራን ነው አጠቃላይ ግን ንግዱን ለመጀመር አሁን የምልህ ያልኩህ ዶኩመንቶች ለጽህፈት ቤቱ በማስገባት እንዲጠርቁ በማስደረግ የአፍሪካ ነፃ ቀጠና የሚኒስትሮች ምክር ቤት አለ። በዛ እንዲጠርቅ በማስደረግ ይሁንታን ማግኘት መቻል ስላለብን፣ ጎን ለጎን ግን ያው ፕራይቬት ሴክተሩ የንግዱ ማህበረሰብ እና አምራቹ እንደዚሁም አጠቃላይ ህብረተሰብ ክፍል በዚህ የአፍሪካ ነፃ ቀጠና ስምምነት ላይ እንደ ሀገር ምን አይነት ግዴታ ውስጥ ና የገበያ እድል ውስጥ እየገባን ነው የሚለውን ነገር የጋራ ግንዛቤ እንዲኖር ለማስቻል በተለይም ከዩኒቨርሲቲዎች ጋር ንግድ ምክር ቤት ማህበር ማህበራት ጋር በመሆን የንቅነጤ ስራዎችን እየሰራ ነው። ስምምነቱ በአሁኑ ወቅት ስምንት በሚሆኑ ሀገራት በቅድመ ሙከራ ደረጃ እየተገበረ ይገኛል። በሀገራቱ መካከል ያለው ዝግጅት ይለያያል የሚሉት የአፍሪካ ንግድ ምክር ቤቶች ዋና ስራ አስፈጻሚ አቶ ክቡር ገናም፣ ተጠቃሚነቱም ቢሆን እንደየ አቅማቸው የተለያየ መሆን አይቀርም ይላሉ። ነጻ ገበያ ሲባል ብዙ ጊዜ እንግዲህ ቴዎሪውም የሚለው ምንድነው? አሸናፊም ተሸናፊም ይኖራል። አንዳንድ ሀገራት የበለጠ የበለጸጉ ወይም ደግሞ ምርት የማምረት አቅማቸው ከፍ ያለ የሆነ የበለጠ ተጠቃሚ ይሆናሉ። እነዚህ የተወሰኑ ሀገራት ናቸው። አንደኛው ሳውዝ አፍሪካ፣ ሌላው ግብፅ፣ ሞሮኮ፣ በመጠኑም ቢሆን ኬንያም፣ አልጄሪያም ናይጄሪያም መጠቀስ የሚችሉ ሀገራት ናቸው። እነዚህ የተሻለ አቅም አላቸው ተብሎ ስለሚገመት የመጀመሪያው እና ዋናው ተጠቃሚዎች ይሆናሉ ተብሎ ይገመታል። ሌሎች ደግሞ አነስ አነስ ያሉ ሀገራት አሉ። እንደ ጋምቢያ ስንወስድ በጣም አነስተኛ ሀገር ነው። ቡሩንዲ የመሳሰሉ ሀገራት እነሱ ደግሞ መደገፍ የሚኖርባቸውና ለውድድር ሊዘጋጁ የሚችሉበትን እና ከውድድሩን በኋላ ሊደገፉ የሚቻልበትን ሁኔታ ለማመቻቸትም የሚሞከራል። ይህም ብቻ አይደለም። እንግዲህ በአብዛኛው ከዛሬ ድረስ መንግስታት በታክስ ነው የሚጠቀሙት አንደኛው ገቢያቸው እንደሚታወቀው፣ ያ የታክስ ገቢ ይቀንሳል ማለት ነው እንግዲህ አሁን በታሪፉ ዘጠና አምስት በመቶ በታሪፍ በወረደበት ወቅት። ስለዚህ እሱንም በምንድን ነው ሊጠቀም የሚችለው የሚለውም እንደዚሁ ተጠንቶ የአፍሪኤግዚም ባንክ አንድ ቢሊዮን ዶላር እንግዲህ መድቧል። ኢትዮጵያ ብዙም የተጠናከረ የአምራች ዘርፍ የላትም የሚሉ አካላት ስምምነቱ ሀገሪቱን የሌላ ሀገራት ምርቶች ማራገፊያ ያደርጋታል በሚል ስጋታቸውን ሲገልጹ ይደመጣል። የዓለም አቀፍና ቀጠናዊ ንግድ ትስስር ተወካይ መሪ ስራ አስፈጻሚ አቶ ታገሰ ሙልጌታ ግን ይልቁኑ ስምምነቱ ተወዳዳሪነትን በማሳደግ የኢትዮጵያን የገበያ ድርሻ ለማሳደግ ያግዛል ሲሉ ስጋቱን ያጣጥላሉ። ተወዳዳሪ የሆኑ ምርቶች ይመጣሉ፣ ግልጽ ነው። የእኛ አምራቾች ከሌላው የአፍሪካ ሀገር ከሚመጣው ምርት ጋር መወዳደር እንዲችሉ ማድረግ ግዴታ ነው። የእኛን ምርታማነት ሊያሻሽል ተወዳዳሪነት ሊያሳድግ እድል ከመክፈት ባሻገር እንደ ባለሙያ ተግዳሮት ይሆናል ብዬ አላምነም። ምን ተጽዕኖ ይፈጥርባቸዋል ብዬ እርግጥ ነው በጣም መወዳደር የማይችሉ አምራቾች ምናልባትም ከውድድሩ ሊሆኑ የሚችሉበት ሁናቴዎች ሊፈጠሩ ይችላሉ። ግን በዛው ልክ አቅም ኖሯቸው ማምረት የሚችሉ ገበያ የሚፈልጉ አምራቾች ግን የተሻለ የገበያ እድል ይፈጥርላቸዋል። የአፍሪካ ንግድ ምክር ቤቶች ዋና ስራ አስፈጻሚ አቶ ክብሩ ገና በበኩላቸው ኢትዮጵያ ከስምምነቱ ተጠቃሚ እንድትሆን ለአምራች ኢንዱስትሪ ማደግ ትኩረት ሰጥቶ መስራት ያስፈልጋል ይላሉ። ገና ብዙ ያልጠነከሩ የኢንዱስትሪ ድርጅቶች ስላሉ እነሱም የኢንዱስትሪ ድርጅቶች እንዴት ነው የምንንከባከባቸው እና እንዴት ነው የምንጠብቃቸው የሚለው የራሱ ስትራቴጂ ሀገሪቷ ማውጣት ይኖርባታል። ዝም ብሎ ሜዳውን እንዲከፈት ብቻ ተደርጎ በራሱ ሁኔታ ይስተካከላል የሚለው አካሄድ የሚሄድ አይመስለኝም። የሚያዋጣም አይመስለኝም። ስለዚህ የተመረጡ ኢንዱስትሪዎች ላይ ሊሰጡ ወይም ደግሞ ሊደረጉ የሚገባቸው ድጋፎች በጣም በጣም በጠነከረና ውጤት ሊያመጣ በሚችል መልኩ መዘጋጀት መቻል አለባቸው። አለበለዚያ አሁንም ከቻይና እንደሚመጣ ሁሉ ከሌሎች አፍሪካ ሀገራት የሚመጡ ምርቶች የሀገሪቷን ኢንዱስትሪ እንዳውም ትንሿን ኢንዱስትሪ ሊያጠፉ ይችላሉ ተብሎ መገመት ይቻላል። ከኤርትራ በስተቀር ሁሉም የህብረቱ ሀገራት የፈረሙትን ነጻ የንግድ ስምምነት ወደ ተግባር ለማስገባት ትኩረት ሰጥቶ መስራት የዚህ ዓመት የአፍሪካ ህብረት ጭብጥ ወይም ቲም ሆኖ እየተሰራበት ይገኛል። 1.3 ቢሊዮን ሕዝብ እንዳላት የምትገመተው አፍሪካ በአሁኑ ወቅት ጥቅል አገራዊ ምርቷ ከ2.7 ትሪሊዮን ዶላር በላይ መድረሱን መረጃዎች ያሳያሉ። ለአሜሪካ ድምፅ አስማማዬ ነው ከዋሽንግተን ዲሲ። በከፍተኛ የትምህርት ተቋማት ይሰጥ የነበረው የክረምት ትምህርት ዘንድሮ እንዳይካሄድ ከትምህርት ሚኒስቴር መምሪያ መውረዱን ተከትሎ በአስር ሺዎች የሚቆጠሩ ተመራቂ ተማሪዎች የምረቃ ጊዜያቸው መራዘሙ ቅሬታ እንደፈጠረባቸው ተማሪዎቹ ገልጸዋል። በጉዳዩ ላይ ለአሜሪካ ድምፅ ምላሽ የሰጡት በትምህርት ሚኒስቴር የከፍተኛ ትምህርት የመምህራንና ተማሪዎች ልማት ኃላፊ የትምህርት ጥራትን እውን ለማድረግ ሲባል ውሳኔው መሰጠቱን አመልክተዋል። መስፍን አድራጌ ዘገባለው በዋግምራ ብሔረሰብ አስተዳደር ዞን በሂሳብ መምህርነት የሚያገለግሉት ታሳይ አበራ ዲፕሎማቸውን ወደ ዲግሪ ለማሳደግ ላለፉት አራት ዓመታት በደብረ ማርቆስ ዩኒቨርሲቲ የክረምት ትምህርት ተከታትለው ዘንድሮ ለመመረቅ እየተጠባበቁ ነበር። ትምህርት ሚኒስቴር ዘንድሮ የክረምት ትምህርት እንደማይኖር ሐምሌ 25 ቀን 2015 ዓ ም ይፋ ማድረጉን ተከትሎ የምረቃ ጊዜያቸው በመራዘሙ ቅሬታቸውን ለአሜሪካ ድምፅ ገልጸዋል። ዘንድሮ በጣም በጉጉት ጠብቄ ነበር 2016 ዲግሪን ይ ወደ ክላን ነበር ሃይስኩል ምናምን ለመግባት ደመወዝ ደግሞ ለመሻሻል አስቤ ነበሩ። ከዚያ ያው ሳናውክ መንግስት እንግዲህ እንደዚህ መድረጋችን በጣም አዝነናል። እንግዲህ ከፍለህ ነው የተማርከው? አዎ ከፍዬ ነው። ሁለት ወር ነበረ የምንማረው ሐምሌና ነሐሴ። ከዚያ የሁለት ወር ላይ የሚከፈለን ደመወዝ ስምንት ሺ ብር ነው። የእኛዎች ግን እዚያ ሁለት ወር ላይ ሄደን ዩኒቨርሲቲ ላይ የምንከፍለው ከስምንት ሺ አልፎ እስከ አስራ ሁለት ሺ ይሄንን አውጥተን እንግዲህ የተማርነው። ቤተሰብ አስተዳዳሪ እንደሆኑ የሚናገሩት ቅሬታ አቅራቢ ላለፉት አራት ዓመታት ከሰባ ሺ ብር በላይ ያወጡት ቤተሰቦቻቸው ፍላጎት ላይ ቀንሰው እንደሆነ ጠቁመዋል። በአማራ ክልል የመንግስት ዩኒቨርሲቲዎች መምህራን ማህበር ፕሬዚዳንት ፈለቀ ወርቁ እንደሚሉት የክረምት ትምህርት ዘንድሮ እንደማይኖር ትምህርት ሚኒስቴር ለዩኒቨርሲቲዎች ያስተላለፈው መልእክት ዘግይቶ ነው። ይህ ደግሞ በመማር ማስተማሩ ውስጥ ተሳትፎ በሚያደርጉ አካላት ላይ ተጽዕኖ ፈጥሯል ነው የሚሉት የሚመለከተው አጋር አካላት መረጃን ለተቋሙ ባለማድረሱ ተማሪዎችን ከእውቀትና ክህሎት በዘለለ በኢኮኖሚም ጎድቷል። ማሳያ ለክረምት ዶርም ለሁለት ወር መማሪያ ቅድመ ክፍያ እስከ አራት ሺህ ብር ከፍለዋል። በየ ዩኒቨርሲቲዎቹ ማለት ነው። እቃንና ምንም ጭነው ደግሞ አልጋ ምንም እስከ ዶርሙ ማመጣው ለትራንስፖርት አላስፈላጊ ወጪ አውጥተዋል ማለት ነው። ከተመረቀ በኋላ ደረጃ ማሻሻያ ደግሞ ይከፈለው ነበር። ዲፕሎም የነበረ ዲግሪ ነው የሚያገኘው፣ ዲግሪ የነበረ ማሰር ነው። መምህር ተማሪ ለማስተማር ዝግጅትን ባጠናቀቀበት በኢኮኖሚም ክረምት ላይ አግኝቶ ኑሮ እመራለሁ ባለበት ሰዓት ላይ ይሄን ያልታስ ውሳኔ ማስተላለፉ እንደኛ በጣም ተሰምቶናል። እንደ መምህራን ማ ቤታችን ለማሰማትም የተፈጠረ የፖለቲካ ችግር በየክልሉ ስላለ ለመስመሮችና መንገዶች ስለተዘጉ አቤቱታው ታፍኖ ቀርቶብናል። በወሎ ዩኒቨርሲቲ የርቀት ተከታታይ ትምህርት ዳይሬክቶሬት ቡድን መሪ ሞልጌታ ዮናስ ዘንድሮ ዩኒቨርሲቲው የክረምት ተከታታይ ትምህርት ለመስጠት ቢዘጋጅም ከትምህርት ሚኒስቴር በተላለፈው መመሪያ መሰረት ተማሪዎችን ሳይቀበሉ መቅረታቸውንና በዚህም ሊመረቁ የሚገባቸው ተማሪዎች መረቃቸው ወደሚቀጥለው አመት እንደተሸጋገረ ገልጸዋል። ስድስት ሺ አንድ መቶ የሚሆን ተማሪዎች ይገባሉ ብለን ጠብቀን ነበር። ያው በተፈጠረው የፕሮግራም መዛባት ምክንያት ሳይገቡ ቀርተዋል። እነዚህ ተማሪዎች ይሄ አንደር ግራጅዌት ተማሪዎች ናቸው። ፖስት ግራጅዌትም አለን። ፖስት ግራጅዌት ይገባሉ ብለን አስበን የነበረው አንድ ሺህ ስልሳ አራት ተማሪዎች ነበሩ። እነዚህንም ተማሪዎች ማስገባት አልተቻለም። ከእነዚህ ውስጥ ይመረቃሉ ብለን የምናስባቸው አንደር ግራጅዌት ላይ አንድ ሺ ሁለት መቶ ተማሪ ፖስት ግራጅዌት ላይ ደግሞ ወደ ሁለት መቶ ተማሪዎች እናስመርቃለን ብለን አስበን ነበር፣ አልተሳካ። በትምህርት ሚኒስቴር የከፍተኛ ትምህርት የመምህራን እና ተማሪዎች ልማት ክፍል ኃላፊ አቶ በየነ ተዘራ በበኩላቸው መመሪያው የተላለፈው የትምህርት ጥራትን ለማረጋገጥ እንደሆነ ለቪኦኤ ገልጸዋል። በዚህ አመት ስፔሲፊካሊ የክረምት ትምህርት እንዲቆም የተደረገው ተጣቡ ነበር ፕሮግራሞቹ አንደኛ ባክሎጉ በኮቪድ ምክንያት ክራሽ ኮርስ እየተባለ በሰሜን ጦርነትም የአስራ ሁለተኛ ክፍል ፈተናውን ተዛብቶ ተዛብቶ ተማሪ በጊዜ መግባት አልቻለም ወደ ዩኒቨርሲቲ በዚህ ምክንያት ካላንደር ስለተዛባ ዲስ ይር እንደሚታወቀው የአስራሁለተኛ ክፍል ፈተናንም ሰመር ላይ መሰጠን ነው። ከዛ በኋላ የሚተርፍ የትምህርት ጊዜ የሚሆን ጊዜ ስለማይኖር ይሄ ደግሞ ከፍተኛ ትምህርት ጥራት ላይ ከፍተኛ ችግር ስለሚያመጣ ዲስ ይር እንዲቆም የተወሰነው በዚህ ምክንያት ነው፣ የቀጣዩን የትምህርት ካላንደርን ለማስተካከል ጭምር። በሀዋሳ ዩኒቨርሲቲ የሬጅስትራርና የቀድሞ ተማሪዎችና ተመራቂዎች ጉዳዮች ዳይሬክቶሬት ዳይሬክተር ዶክተር ዘሪሁን ክንፈ በበኩላቸው ሚኒስቴር መስሪያ ቤቱ ያነሳውን የትምህርት ጥራት ጉዳይ ይስማሙበታል ብንል የሚመጣልን ከሀምሌ አስራ አምስት በኋላ ነው። ከሀምሌ አስራ አምስት በኋላ የመጣና ደግሞ መስከረም ሁለት ትምህርት መጀመር አለበት ልቀቁ ይላሉ። አንድ ወር በአስራ አምስት ቀን ውስጥ የአንድ ሴሚስተር ኮርስ ጨርሶ ማሰራበት ትንሽ ቻሌንጂንግ ነበረው። እውነትም አንደምታ ነበረው የትምህርት ጥራቱ ላይ እኔ እንደ ሀገር መሰራት አለበት። የድሮ የነበረው ትሬንድ ያው በተወሰነ አውትፑትን እያየ ነው ነው። ምክንያቱም ከዚሁ ከኛ አስመርቅናቸው የሚሄዱት ናቸው። እንግዲህ ሀይ ስኩል አስተምረው ወይም ደግሞ ታች አስተምረው ተመልሶ የሚመጡት አይደል። አንዳንዶች እንግዲህ አሁን በቅርቡ የተጀመሩት ሪፎርሞች የፈተና አሰጣጥ፣ የግዜት ግዛሙም የሶልታ ክፍል አፈታት ትምህርት ቤቶቹን ብቻ ሳይሆን ከኛ ከማሰልጠኑ ጀምሮ ነው ተያያዥነት ያለው ነው። እኛ ሰልጥነን ያወጣ ነው መምህር ሄዶ አስተምሮ ነው አይደል? ተማሪዎችን እንደገና እሱ ያስተማራቸው ተማሪዎች ተፈትነው የወደቁት። ስለዚህ ዩኒቨርሲቲዎችም አሉበት ማለት ነው፣ ግን ጥናት ያስፈልገዋል። በአማራ ክልል የመንግስት ዩኒቨርሲቲዎች መምህራን ማህበር ፕሬዚዳንት ፈለቀ ወርቁ ግን በዚህ አይስማሙም። ትምህርት ጥራት ከተባለ ውይይት ተደርጎበት እስከ ታች ወርዶ የዩኒቨርሲቲ የበላይ አመራሮች አውቀው ለመምህራን ግንዛቤ ተፈጥሮ የታች ተማሪዎችም ለ ምርቃና፣ ለመማር የሚመጡት ቀድሞ ማሳወቅ ነበረበት። ጊዜ ሳይሰጥ ውይይት ሳይደረግ ሰው በስነ ልቦናና በኢኮኖሚ የሚከፍለውን ክፍያ ከየወሩ ከሚያገኘው ገንዘብ ላይ ቆጥቦ ተርቦ ያስቀመጠውን ደርሶ የትምህርት ጥራት የሚመጣ እኮ የለም። ትምህርት ጥራት ስለተዘመረ ብቻና በአንድ መስመር ክረምት አይሰጥም ስለተባለ አይመጣም። የሐዋሳ ዩኒቨርሲቲው ዶክተር ዘሪሁንም ከውሳኔ በፊት ውይይት ሊኖር ይገባ ነበር ብለዋል። ሁሉባቸው ተጎጂ ነው። በኮቪድ አንድ ዓመት ተሰጥቶባቸው ተሰጥቶ ነበር። የሪጉላር ተማሪዎቹ ኮምፐሴት ተደርጎ ከናወን የክረም ተማሪ ኮምፐሴት አልተደረገ አንድ አመት ቀነስንባቸው ማለት ነው አይደል? አሁን ደግሞ አንድ አመት ቀነስንባቸው። ስለዚህ አንድ ሰው አንድ ዲግሪ ለማያት ስድስት አመት ይፈጅበት የነበረው ስምንት አመት ሆነ ማለት ነው። አንድ ሰው ማስተርስ በአራት አመት ጊዜ የነበረው በስድስት አመት ሆነ ማለት ነው። ሰውየሆኑም አሰልጥነ ወደሚፈለግበት ቦታ ከማስማራት አንጻር ሰውየ ላይ ብቻ ሳይሆን እኔ ሰለጥንለት ታ ይላከውም ራሱ ተጎጂ ነው ብዬ አስባለሁ። በኮቪድ አንድ አመት ተዘግቶባቸዋል። አሁንም ተዘግቶባቸዋል። በአንድ ሰው ህይወት ላይ ሁለት ዓመት የትምህርት ጊዜው ማራትም ትንሽ ከባድ ነበርና ውሳኔው ነበረው ውይይት አልነበረውም ብዬ አስባለሁ እንደኔዝም ብዬ ማለት ነው ከ ከሁለት ሺ አስራ አንድ የትምህርት ዘመን በኋላ ዩኒቨርሲቲው በክረምት ተከታታይ ኮርስ ተማሪዎችን ባይቀበልም ቀድሞ ከተቀበላቸው ሁለት ሺ ዘጠኝ መቶ አስራ ስድስት ተማሪዎች ውስጥ ከ ከአምስት መቶ እስከ ሰባት መቶ የሚደርሱትን ዘንድሮ ለማስመረቅ አቅዶ እንደነበር ዶክተር ዘሪሁን ጠቁመዋል ትምህርት ሚኒስቴር መመሪያውን ሲያወርድ የተመራቂ ተማሪዎችን ጉዳይ እንዴት እንደቃኘው ቪኦኤ በከፍተኛ ትምህርት የመምህራንና ተማሪዎችን ልማት ዴስክ ኃላፊ አቶ በየነን ጠይቆ ነበር ፕሮግራም ይዞ እና የትምህርት ካላንደሩ ተስተካክሎ ሲል የተፈለገው እስቲሜት ጎሎ የትምህርት ጥራትን ማረጋገጥ ነው። የትምህርት ጥራትን ለማረጋገጥ ደግሞ መወሰን ያለባቸውን ነገሮችን በጊዜ መወሰን ስለሚያስፈልግም ጭምር ነው። ስለዚህ አሁን ተመራቂ ተማሪዎች እጣ ፈንታ ምን ይሆናል የምለው ነገር በዚህ ዓመት የሚመረቁትን ዩኒቨርሲቲ ሊያስመርቅ ይችላል። በተለያየ ምክንያት የማይመረቁትን በዛው ነው የሚዳኘው። ለምሳሌ አሁን በኮሮና ጊዜ ተመራቂ ተማሪ ነበረ፣ ይህ ይራስ አልተመረቀም። በዚህ ጊዜም መመረቅ ያለባቸው ዩኒቨርሲቲ ለይተው የሚመርቃቸው ካሉ ይመርቃቸዋል፣ ያስመርቃቸዋል። አይ በዚህ ሰርኩላር ደግሞ ከሆኑ ዩኒቨርሲቲው ማኔጅ የሚያደርግ ነው። ይሄ ዩኒቨርሲቲ አውቶኖመስ ስለሆነ፣ ዘንድሮ ተፈጻሚ ያለመሆኑ በሚቀጥሉት ጊዜያት መርሃ ግብር ላይ መጨናነቅ አይፈጥርም ወይ? እኛ እንደ ትምህርት ሚኒስቴር ፕሮግራም ድነን እንኳን የአንድ አመት የዛሬ አስር አስራ አምስት አመትን ፕሮግራም አድርገ ስለሚሆን የዚህ ኤዱኬሽን ካላንደሩ ከተስተካከለ፣ ቀጣይም ተማሪም ቶሎ ለሰመር ጊዜ ለቆ ይወጣል፣ አስተማሪም ሬዲ ሆኖ ይገባል። ሰመር የሚገቡ ተማሪዎችን በጊዜ ይገቡ ና ሁለት ወር ና ከዛ ሶስት ወር አካባቢ ተምሮ እንዲወጡ የትምህርት ጥራትን በዛ ይረጋገጣል። በዛ ምንም ስጋት አይኖርም። እኛ አሁን በዚህ መስከረም ላይ ትምህርት ጀምራል። የወሎ ዩኒቨርሲቲው አቶ ሙልጌታ ደግሞ በተደራራቢ ችግሮች ትምህርታቸው ለተስተጓጉሉባቸው ተማሪዎች ውሳኔው ተጨማሪ ቅሬታ እንደፈጠረ ይናገራሉ። አንድ አመት ብቻ አይደለም የተራዘመባቸው፣ ጦርነቱ ያራዘመባቸው አሉ። ከዛ ቀጥሎ ደግሞ አሁን ይሄ ፕሮግራም መዛባቱ ካሌንደሩ፣ የትምህርት ካሌንደሩ አልመጣ ስላለ ተጨማሪ ያራዘመባቸው ሁለት አመት ማለት ነው። አምስት አመት ይመረቅ የነበረ ተማሪ ሰባት አመት ሆነ ማለት ነው የሚመረቅበት። ፕሮግራሙ ድንገተኛ መሆን ተማሪዎች እኛ ማስታወቂያ ተወተን ነበር። ክፍያ እንዲከፍሉ ፕሮግራም አውጥተንላቸው ነበር። እና ተማሪው እንዳጋጣሚ አካውንት ውስጥ አስገብቷል ክፍያ። አሁን ገንዘባችን ይመለስልን የተለያዩ ጥያቄዎችን እያነሱ ነው። አሁን ይህ ትምህርት ክፍያ ለተማሪዎቹ መመለስ አለበት። ይሄን ለማስመለስ የሚሄዱ ፕሮሰሶች አሉ። ዩኒቨርሲቲ ውስጥ የሚመጣ ተማሪ ከተለያየ አካባቢ ይመጣል። ይሄ ከተለያየ አካባቢ የመጣ ተማሪ ደግሞ ሽን ገንዘብ ለማስመለስ ከተለያየ አካባቢ ወደዚህ ሊመጣ ነው ማለት ነው። የትምህርት ሚኒስትር ተመልካቾቻችን፣ የዕለቱን መሰናዶ እዚህ ላይ ፈጽመናል። ኤደን ገረሞ መሰናዶውን በመምራት የለሳ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና እንዲሁም ከምሽቱ ዋና አዘጋጅ ቆንጅት ይታይ ጋር በመሆን እንሰናበታለን። ሰላም ጤና ስጥልን። ደህና ደሩ። Ibibili obinrin wa.